ከሣራ በታች ባሉ የአፍሪካ ሀገሮች የተመዘገበው የኢኮኖሚ እድገት ድህነትን በሚፈለገው መጠን አልቀነሰም ሲሉ አንድ የዓለም ባንክ ባለሙያ ተናገሩ። በአዲስ አበባ እየተካሄደ ባለው ግብርና አውደ ጥናት ላይ ጥናታዊ ጽሁፍ ያቀረቡት ባለሙያው የድሃው ሕዝብ ቁጥር እንደ አውሮፓ አቆጣጠር በ1990 ከነበረው በ200 ሚሊዮን ጨምረዋል ብለዋል። እስክንድር ፍሬው የአፍሪካ የኢኮኖሚ ምርምር ማህበር ያዘጋጀው የአንድ ሳምንት አውደ ጥናት ዓለም አቀፍ ባለሙያዎች የተሳተፉበት የተለያዩ ጥናታዊ ጽሁፎችም የቀረቡበት ነው። ግብርናና መዋቅራዊ ትራንስፎርሜሽን በአፍሪካ በሚል ርዕስ እየተካሄደ በሚገኘ አውደ ጥናት ላይ ከርዕሱ ጋር የተገናኙ ጉዳዮች ተቃኝተዋል። ትናንት በመክፈቻው ቀን ከተገኙት ውስጥ አንዱ ከዓለም ባንክ የመጡት ባለሙያ ዶክተር ሉክ ክርስቲያንሰን በእርሳቸውና በባልደረቦቻቸው የተዘጋጀውን ጥናታዊ ጽሁፍ አቅርበዋል። ከሰሐራ በታች ባሉ የአፍሪካ ሀገራት የተመዘገበውን እድገት መነሻ ያደረጉት ዶክተር ክርስቲያንሰን እድገቱ ድህነትን በሚፈልገው ደረጃ ለመቀነሱን አብራርተዋል። ባለፉት ሁለት አስርት አመታት ከሰሐራ በታች ባሉ የአፍሪቃ ሀገሮች አማካኝ የአራት ነጥብ አምስት በመቶ እድገት ተመዝግቧል። ፈጣን እና በማደግ ላይ ካለው የተቀረው አለም የተሻለ ስለዚህ የእድገቱ መጠን ፈጣን የሆነና አፍሪካ እያደገች ወይም ከፍ ከፍ እያለች ነው የሚል ስሜት የፈጠረ ነው። በተመሳሳይም ድህነት እኛ ባሰብነው መጠን አለመቀነሱን እንመለከታለን። በ1990 ዎቹ መጀመሪያ የድህነት መጠን 57 ከመቶ አካባቢ ነበር። አሁን ወደ 43 ከመቶ ዝግ ዝግብሏል። ይህ የምት ዓመቱን የልማት ግቦች ለማሳካት ከሚፈለገው ተስፋም ከተደረገው ወይም በተቀረው ዓለም ከሚገኙ ሌሎች አካባቢዎችም ያነሰ ነው። የዓለም ባንኩ ባለሙያ ለቪኦኤ ሲናገሩ ለድህነት በሚፈለገው ደረጃ አለመቀነስ አንዱ ምክንያት የሕዝብ ቁጥር መጨመር መሆኑን አስረድተዋል። ግልጽ ለማድረግ በእርግጥ የድህነት ቅነሳ አለ። ድህነት መጠን በ ሺህ ዘጠኝ መቶ ዘጠና ዎቹ ከነበረው ሀምሳ ስድስት ከመቶ አካባቢ እንደ አውሮፓውያን የዘመን አቆጣጠር በ2012 ወደ አርባ ሶስት ከመቶ ዝቅ ብሏል። በተመሳሳይ ሁኔታ ግን አሁን ያለው የድሆች ቁጥር በ1990 ከነበረው የበለጠ ነው፣ በጣም የበለጠ። በ ሺህ ዘጠኝ መቶ ዘጠና የነበረው የድሀው ህዝብ ቁጥር ሁለት መቶ ሰማኒያ ሚሊዮን የሚጠጋ ነበር። በተሰራው ግምት አሁን ይህ ቁጥር በ ሁለት መቶ ሚሊዮን ጨምሯል። ለዚህ ዋነኛው ምክንያት ደግሞ የህዝብ ቁጥር ማደግ። ስለዚህ በአንድ በኩል ፈጣን እድገት አለ፣ አራት ነጥብ አምስት በመቶ በሌላ በኩል ደግሞ የህዝብ ቁጥር በፍጥነት ጨምሯል። ስለዚህ ይህ ሁኔታ ለእያንዳንዱ ሰው ሲካፈል ወይም ከነፍስ ወከፍ ገቢ አንጻር ሲሰላ የእድገቱ መጠን ብዙ አይደለም። ይህንን ከደቡብ እስያ ጋር ብታወዳድሩ ባንግላዴሽ፣ ፓኪስታን እና ከመሳሰሉ አገሮች አንጻር ማለት ነው። በዚህ የሚገኘው ምርት ከዚህ እጥፍና ሦስት እጥፍ ይደርሳል። ምስራቅ ሲያ ማለትም ቻይናን ቬትናምንና ኢንዶኔዥያን ከወሰድን ደግሞ በሄክታር አምስት ቶን ያመርታሉ። የአፍሪቃን ሶስት እጥፍ አንዳንዴም አራት እጥፍ ማለት ነው። ሆኖም ምርታማነትን ለማሳደግ የሚሰራበት መንገድ የአነስተኛ ማሳ አርሶ አደሮችን ተጠቃሚ የሚያደርግ መሆን እንዳለበት ባለሙያው ጠቁመዋል። አሳታፊ መሆን አለበት ነው ያሉት። ቁልፉ ፈተና በሄክታር የሚገኘውን የምርት መጠን ማሳደግ ነው። መጨመር ሲባል ታዲያ በማንኛውም መንገድ መጨመር አይደለም። ለምሳሌ ትልልቅ እርሻዎች፣ ዘመናዊ እርሻዎች ቢኖሩ ምርቱን ከፍ ልናደርግ እንችላለን ትሉ ይሆናል። ነገር ግን ሰዎች ተቀጥረው አይሰሩበትም ወይም ስራ አያገኙበትም። ምናልባት ሊገኝ የሚችለው ርካሽ ምግብ ነው። ሰዎች ስራ፣ እንዲሁም ከገዛ መሬታቸው ትርፍም ሆነ ጥቅም አያገኙም። ስለዚህ አነስተኛ አርሶ አደሮችን አሳታፊ በሆነ መንገድ ምርቱን ከፍ ማድረግ ቁልፍ ዘዴ ነው። በቆሎ፣ ሩዝ፣ ማሽላ በኢትዮጵያ ደግሞ ጤፍ የሚያመርቱትን አነስተኛ ገበሬዎች ማሳተፍ ዋናው ለውጥ የሚያመጣ ቁልፍ አሰራር ወይም ዘዴ ነው። የአውደ ጥናቱ አዘጋጅ የአፍሪካ የኢኮኖሚ ምርምር ማዕከል ከሳህራ በታች ያሉ የአፍሪካ ሀገራት ኢኮኖሚዎች በሚገጥሟቸው ችግሮች ላይ ጥናት የሚያደርግ የመፍትሄ ሀሳቦችንም የሚጠቁም መሆኑ ተገልጿል። አውደ ጥናቱ ለሚቀጥሉት ጥቂት ቀናትም ይቀጥላል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ